ሳይንስና ሕብረተሰብ። ከኤርትራ የዳህላክ ደሴቶችን ይዞ በቀይ ባህር ጠረፍ ታችታቹን አሰብን ይሻገርና ጅቡቲን ያጠቃልላል። ውርድ ብሎም ከፊል የሶማሊያ ሰሜናዊ የባህር ጠረፎችንም ይነካል። እንዲህ ከሰሜን ደቡብ የቀይ ባህር ጠረፋማ መሬቶችን እየታከከ የተዘረጋው መስመር ወደ ጎን ወደ ኢትዮጵያ እየጠበበ በመግባት አፋር ውስጥ ሲደርስ የሦስት ማዕዘን ቅርጽ ይዞ ይገናኛል። የአፋር ማዕዘን ብዙዎች የአፋር ስምጥ ሸለቆ ይሉታል። በዝቅተኛነቱ ከዓለማችን ወደር የማይገኝለት ይህ እንደ ነበልባል የሚፋጅ ሞቃታማ ስፍራ ለሕይወት እጅግ አስቸጋሪ ነው። ሕይወት ያለው ነገር ይኖራል ተብሎ በማይታስብበት በዚህ ፈታኝ ስፍራ ግን ሕይወት መኖሩ ተነግሯል። የመልክዓ ምድር አጥኞችና የከርሰ ምድር ተመራማሪዎች የአፋር ሰሜናዊ ማዕዘንን ምድራዊው ማርስ ሲሉ ይጠሩታል። የምድራዊ ገጽታ በደንብ አታይበትም። በቃ ሌላ ዓለም ላይ ዳመን ቮልካን የሚባላለ ልክ እንደ እርታ አሌ አክቲቭ የሆነ ቮልካን ነው። ግን ለየት የሚያደርገው ከእርት አንዴ ካለው እሳተ ገሞራ ምንድን ነው? የእርት አንዴ እሳተ ገሞራ ክፍት ነው። ከላይ ምንም የሸፈነው ነገር የለም። በቀላሉ ጫፉ ላይ ሆነ እሳተ ገሞራ ክፍ መቀመጥ ማየት ትችላለህ። የእሳተ ገሞራ ሀይቅ ነው የሚባለው። ይሄ ዳሜ ነው የምንለው የእሳተ ገሞራ ግን ከፍ ከአንደርግራውንድ የመነጩ ቶ የተለያዩ አይነት ጨዎች ልበል በአማርኛ ከላይ ሸፍነውት እሳተ ገሞራውን በቀላሉ ማየት አትሉም። ከስር እየተራመድከው ነው የምትሄደው ማለት ነው። እነዚህ በአፋር ማዕዘናዊ ረባዳማ ስፍራ እሳተ ገሞራው እየፈሉ የሚወጡት የድናክል ጥልቅ ውሃማ አካላት ለአይን ማራኪ የሆኑ የተለያዩ ቀለማት ያላቸው ንጥረ ነገሮች ይገኙባቸዋል። ንጥረ ነገሮች ውስጥ ህይወት ያላቸው ደቂቃን በእንግሊዝኛው ማይክሮኦርጋኒዝምስ ተቀይጠው እንደሚገኙ አስደማሚውን ግኝት ያበሰሩት ኢትዮጵያዊቷ ወጣት ተመራማሪ ወይዘሪት ሉሌት ጥላሁን ናቸው። አይደለም ሕይወት ሊኖር በጣም ወታ አደገኛ ቦታ ተብሎ የሚታሰብ ነገር ነው በተአምር እኛም እራሳችን እዛ ቦታ ስንሄድ ነው ዛሬ ሁለት ዓመት ሳምፕሎን ወስደን ለመመርመር ስናቅድ ሰዎች የሚከራከር ነበር። አሁን ሳይት ወይም እዛ ቦታ ላይ ሆነ አሁን እዚህ ምን አይነት ሕይወት ነው ነ ነገር በውስጡ ስናይ እኔ

ጨዋማው ግግር ሲረገጥ እያፈተለከ የሚወጣው ውሃማ አካል ከፍተኛ የአሲድ ጠባይነት አለው። በዓለማችን ዝቅተኛ እንደሆነ የሚነገርለት የአፋር ማዕዘን ከባህር ጠለል በታች 155 ሜትር ላይ ይገኛል። እሳተ ገሞራ ከስር ሲንቀሳቀስ ቤጠ ዋተር ቤጠር ከስር ወደ ላይ የመውጣት ባህር ያለው በጣም ትልፍ ለሆነ ማለት ነው። ስለዚህ ከላይ ላይ ይሄ የጨው ዲፖዚቶቹ ላይ ዲፖዚቱ ላይ ያ ውሃ ከሴል ሲወጣ ሚኔራሎቹንም ይመስሉን እዛ አካባቢ የመሟሟት ባህሪ ስላለ እዛ ይሄ የዳሎል ቮልካኖ እላዊ ላይ የሚታዩት የተለያዩ አይነት ከለር ያላቸው የውሀ አካሎች አሉ። ፖንዶቹ ፖንድ ወይም የታቆሩ ውሀዎችን ይመስላሉ። አሁን ውሃ የሚመስል እያልኩ ነው ብዙ ጊዜ የምናገረው ምክንያቱም ከውሃ ሙሉ ለሙሉ የተለየ ባህሪ ስላለ ነው ያፈሳሽ። ምክንያቱም አሁን ለምሳሌ አሲድነቱን ስንለካ ከዜሮ በታች ነው። አሲድነቱ ከዜሮ በታች ማለት ያ የውሃ አካል ሙሉ ለሙሉ ከአሲድ የባሰ የምናውቀው የባት የመኪና ባት በጣም ከባድ አሲድ ብለን የምናስበው ከሱ ራሱ በጣም የለየለት የባሰ ነው። በውስጡ ያሉት ሚኔራሎች ኖርማል ውሃ ብለን ከምንጠራው መቶ ሺ ጊዜ አንድ ሺ ጊዜ አስር ሺ ጊዜ የተለያዩ ሚነራሎች በስተ ነው፣ እዛ ውስጥ የሚገኙ ምንም እንዴት ዬ ነገር ፈሳሽ ስለሆነ ና በተለምዶ የውሀ አካል እንለዋለን እንጂ የውሀነት ባህሪ ምንም ነገር የለውም። ያ በፎቶም አይታችሁ አይታኸው ከሆነ እንዲሁም አድማጮች አልተት ከሆነ ስለጋለም ሲበራ ከለሩ ራሱ አረንጓዴ፣ ሰማያዊ፣ ቢጫ እዛ አካባቢ በደንብ የሰርፈር የድ የድን ማዕድን በብዛት ስላለ ቢጫ ነጭ ቡኒ ምናምን ተመር ነው እንጂ የሚታየው በቃ ይሄ ውሃ የምትለው ነገር አይደለም። ከወርሃ ግንቦት እስከ ጥቅምት መጨረሻ ድረስ የአፋር ማዕዘናዊ ረባዳማ ስፍራ ንዳድ እስከ 65 ዲግሪ ሴንቲግሬድ የሚደርስበት አጋጣሚ አለ። በዚህን ወቅት በአካባቢው መገኘት በራስ ላይ እንደ መፍረድ ይቆጠራል ሲሉ ተመራማሪዋ የሙቀቱን አስቸጋሪነት ገልጧል። በዘመናዊ መሳሪያዎች አየሩን ተመጣጣኝ አድርገው በቦታው ላይ ምርምር የሚያደርጉ ድርጅቶች ግን አይጠፉም። ቀደም ሲል በቦታው ላይ ሕይወት እንደሚገኝ ቢቢሲ ዘግቦ ነበር። የወጣቷ ምርምር ቀደም ሲል ከቀረበው ዘገባ በምን ይለያል? ሲቢሲሉ ታይቶ ነበረ። ነገር ግን ውጤቱን አላሳወቁ። እኔም በቢቢሲ ውስን ዝግጅት ሳ የመጨረሻ ፋሲሎ ተቃኘ ነበረ ና ምንምን አይኖርም የሚለውን ጥያቄ ነበር የሚያስፈሳን አካባቢ አፈር ነው። እኔ ደግሞ የሰብኩት መኖር ከውሀማ አካል ነው ሊኖር አይችልም። ጨዎቹ እዛ አካባቢ ካሉት ጋር ተጠላቁ እንዳልኩ ነው። ፒ ኤች በጣም ከዜሮ በታች አሲድ ነው ውስጥ ያሉት ነገሮች ሁሉ እኛ ከምናስበው እና ከምንገልጸው በላይ ኤክስትሪም የሆኑ ነገሮች ነው። እዚ ነገሮች ውስጥ በተአምር ህይወት አይኖርም ተብሎ የታሰበበት ነገር ላይ ነው እኛ አሁን ያሉት። በአፋር ስምጥ ሸለቆ የደንከለር ባዳ ስፍራ ላይ የተወሰደውን ናሙና በአጉልቶ መመልከቻ መነጽር እይታና በሌሎች መሳሪያዎች ጥልቅ ጥናትና ምርምር ተደርጎበት አንድ ምርታ ላይ መደረሱ ተገልጧል። እና በማስተስኮ ሳንሰን ከዛ በኋላም የዘረመን ጥናት አድርገን ከዚህ በፊት ያልተገኙ ነገር ናቸው። ስለዚህ አዲስ ናቸው። ስለዚህ ባክቴሪያ ናቸው፣ አርኬ ናቸው፣ ፈንገስ ናቸው የሚለው አሁን የመጨረሻው ጥናት ላይ መለየት ላይ ነው ያለ። ነው እዛ በኋላ የተካገኘን በሳይንቲስት ጀርናል ስለ ተልፍ ማለት ይ የባክቴሪያዎች በብዛት እንዳሉ ከአሁን ድረስ ያገኘነው መረጃ ያሳዝናል። ይህ የምርምር ውጤት ወደፊት በሌላ ዓለም ላይ ህይወት መኖር አለመኖሩን ለመፈተሽ እገዛ ያደርጋል ተብሏል። የደንከል ረባዳ ስፍራ እሳተ ገሞራ እንቅስቃሴ እጅግ ከፍተኛ እንደሆነ ይነገራል። በአካባቢው የሚገኙ ነገሮች በፈጣን ሁኔታ በሚለዋወጡበት ስፍራ ላይ ህይወት ያላቸው ነገሮች መገኘታቸው ለቀጣይ ምርምር በር ከፋች እንደሆነ ወጣቷ ተመራማሪ ተናግሯል። ቢ ምድር ስትፈጠር የነበሩ አይነት ሊሆኑ ይችላል። እነማን ናቸውን የሚለው ላይ ውጤት ላይ ደርሰናል። ስለዚህ እነማን እንደሆኑ ያው ብለን እንገልጸዋለን። እንደፈልግ እያስባለን ከዛ በኋላ ደግሞ እነዚህ እዚህ ቦታ የሚኖሩ ማይክሮንጋኒ አይደንቲፋይ ካደረግን በኋላ ደግሞ እንዴት አስችሏቸው ምን አይነት ሜካኒዝም ተጠቅመው ነው ኖርማል ላይፍ ኤግዚስት ያደርጋል ምን ካሰብነው ውጭ መኖር የቻሉት የሚለውን ነገር ደግሞ እናጠራለን ማለት ነው። እንዳልኩ እኔ በኢንዱስትራል ባቴክኖሎጂ ዩኒቨርስቲ ላለው ሪሰርች ኖር የምወስደው ለኢንዱስትሪ ግባስ ደግሞ እንዴት ነው የምጠቀማቸው እንችላለን። ስፔሻሊ ከእንደዚ አይነት አካባቢ የሚገኙ ማይክሮኦርጋኒዝሞች ኤንዛይሞቻቸው፣ ተለያዩ ፕሮቲን ሜካኒዝሞቻቸውን፣ የሜታቦሊዝም አክቲቪቲያቸውን በማጥነት ኢንዱስትሪ በተለይ ደግሞ በኢትዮጵያ ውስጥ እያገዙ ያሉ ኢንዱስትሪዎች አሉ። እንደ ቆዳ፣ የወረቀትን ሊሆን ይችላል የእርቃ ጨርቅ ኢንዱስትሪም በእንደዚህ አይነት ኢንዱስትሪ የትኛውን ኤንዛይን ተጠቅመን አሁን የምንጠቀማቸውን ኬሚካሎች አይነት ዘንና ተብቻቸውን ቀንሰን ኢንቫይሮመንታል ፍሬንድሊ የሆነ ኢንዱስትሪ ፈጥረዋል። ከዛ በኋላም ደግሞ ክሊን የሆነ ፕሮዳክት ኦልሞስት ሀንድረድ ፐርሰንት ባይሆን በተወሰነ ደረጃ የሆነ ሰንታምነ ቴድ ያልሆኑ ፕሮዳክቶችን የማምረት ነው አላማችን። የመጨረሻው ጎላችን ኢንዱስትሪ ለመጠቀም ነው እነዚህ ማይክሮ ኦርጋኒዝሞች እጅግ ዝቅተኛ፣ እጅግ ሞቃታማ፣ እጅግ አሲዳማ በሆነው በዚህ ረባዳማ ስፍራ ሕይወት ያለው ነገር እንዴትና መቼ ሊከሰቻለም የሳይንሱ ዓለም እንቆቅልሹን ለመፍታት ሌት ተቀን እየባዘነ ነው። ምናልባት እንቆቅልሹ በኢትዮጵያዊቷ ወጣት ተመራማሪም ሊፈታ ይችል ይሆናል። አድማጮች በአፋር ስምጥ ሸለቆ የአፋር ማዕዘናዊ ስፍራ ሕይወት ያላቸው ነገሮች መገኘታቸውን አስመልክቶ ምድራዊው ማርስ በአፋር በሚል ርዕስ የተቀናበረው ዝግጅታችን በዚሁ ይደመደማል። ማንተጋፍቶ ጋፍቶ ስለሽነኝ መልካም ጊዜ፣ ጤና ይስጥልኝ።